እግዚአብሔር ይመስገን አሜን እግዚአብሔር የተመሰገነ ይሁን እንኳን አደረሰን እንግዲህ ለጌታችን ለኢየሱስ ክርስቶስ ተንሳኤ ጅበርገን እናመሰግነዋለን እግዚአብሔር አምላክ የተመሰገነ ይሁን አሜን ይሄው በጣም በቃ ተንሳኤውን ስናስብ ቃልም ስጋ ሆኖ እግዚአብሔር እራሱ ስናስበው ማለት ነው በቃ እግዚአብሔር እራሱ በምድር መምጣቱ በምድር መጥቶ እግዚአብሔር እራሱ ማለት ነው በቃ ላይ ኖሮ ከዛ ደግሞ በቃ የአባቱን ፈቃድ ለመፈጸም በመስቀል ላይ ወደ ሞት ሄዷል እና ሞቶ እንደምናነበው የእግዚአብሔር ቃል እንደሚነግረን ነው። ከዛ በትንሳኤ ደግሞ በሶስተኛው ቀን ከሙታን እንደተነሳ የእግዚአብሔር ቃል በቃ ያበስረናል። እና እንኳን በቃ ከዚህ ተነስተን ነው በቃ እንኳን ለጌታችን ለኢየሱስ ክርስቶስ ትንሳኤ በሰላም አደረሰን እንኳን አደረሰን። እውነት ይሄ እውነት በጣም ታላቅ ነው፣ ምክንያቱም በቃ ይሄው ብዙ ዘመኖች ነበር ጌታ ተነስቷል፣ ኢየሱስ ክርስቶስ ተነስቷል ብለን የእሱን ትንሣኤ ያክብረናል እና ግን በቃ እያየነው ስንሄድ እና የኢየሱስ ክርስቶስ ትንሣኤ ምን ማለት እንደሆነ፣ ምንድን ነው ያደረገው ነገር በሰው ልጆች ምንድን ነው ያደረገው ምንድን ነው የሆነልን ብለን ስናስብ፣ በቃ ስናየው የሚገርሙ በቃ እዚህ ቁጭ ብለን ዊክ ትራቨል ባክ ሁለት ሺህ ዓመት በፊት ኢየሱስ ክርስቶስ በስጋ በመምጣበት የተገለጠበት ዘመን በቀራኒው ሀፍን ያደረገውን ነገር ሲገሉት የሆነውን ከዛ ደግሞ በትንሳኤው በእግዚአብሔር መንፈስ ከታይም አልፈን ወደ ቀድሞ ነገር መመለስ እንችላለን አብረን እና እግዚአብሔር ተመሰገነ ይሁን። በቃ ዛሬ ላይ ቁጭ ብለን ያንን ነው የምንወያየው። በአካል እኛ አልነበርንም፣ ኦብቪየስሊ ሁለት ሺህ ቱ ታውዘንድ ይርስ አጎ አልነበርንም እኛ የሚሉ ነገር ሲካሄድ ግን አሁን እኛ የዚህ ትንሳኤ የብርሃነ ትንሳኤው ተካፋይ ስለሆንን እግዚአብሔር የተመሰገነ ይሁን። በቃ የብርሃነ ትንሳኤ ተካፋይ ስለሆንን ቁጭ ብለን እዚህ የእግዚአብሔር ህያው የሆነው የእግዚአብሔር መንፈስ ጌታችን ኢየሱስ ክርስቶስን ከቦታ ያስነሳው ይህ የህይወት መንፈስ እኛ ስላለን ማለት ነው። ያንን ማብሰር እንችላለን ዛሬ በቃ ያንን ሁልጊዜ ሁልጊዜ የኛ ህይወት የሆነውን ሁልጊዜ የኛ ደስታ የሆነልንን ሁልጊዜ ህይወት የሆነልንን እዚህን ቁጭ ብለን ዛሬ ደግሞ በቃ እግዚአብሔር ምሕረቱ ስለበዛልን ይኸው ከታላቅ ፍቅሩ የተነሳ በቃ ከብዙ ነገር አሁን ቁጭ ብለን የእሱን ይሄንን እንድንዘክር ይሄን ፍቅር በቃ ይኸው እግዚአብሔር ፍቅር ነው የሚለው ነገር በትንሳኤው ደግሞ በሞቱ በትንሳኤው ደግሞ በቃ የእግዚአብሔር ፍቅር መሆን ተገልጦ ተገልጦ ለሰው ልጆች የእግዚአብሔር ፍቅር ላይ ተነካ። አየነው ነካ ነው። ሐዋርያት እንዳሉ በህይወትን ተገለጠ አይተንም አለ ብለው ያን ህይወት በሚገርም ሁኔታ ዛሬም የጌታችን የኢየሱስ ክርስቶስን ትንሣኤ ተካፋይ ለሆን ነው። ለእኛ ያንን ነው የምናወራው። ደስታችን ያስቀመጠን ስለሆነልን ስለምህረቱ፣ ስለበዛው ፍቅሩ፣ ስለማይነገር ስጦታው እግዚአብሔር በቃ በጌታችን በኢየሱስ ክርስቶስ ስም የተመሰገነ ይሁን። እጅግ አድርገን እናመሰግነዋለን እና በቃ ላይክ ስናስበው ሁሉ በትንሳኤው ሀብን ያደረገውን ነገር ያው በአመት አንዴ አይደለም አይደል? ላይክ እኛ ቆጭ ብለን በአመት አንዴ አይደለም ቤታችን ዛሬ በቃ ዛሬ ይህን እናውያለው፣ ግን እለት እለት ከእግዚአብሔር ምህረትና ቸርነት የተነሳ ያለማመንን ያለው ህይወት ነው። በቃ ሁላችን የምንመሰክረው እየኖር ነው ያለው፣ እየተካፈል ያለ ህይወት ነው እና ዛሬም ደግሞ በመካከላችን በቃ ይሄንን ምን የጌታችን ትንሳኤ ቃልም ስጋ ሆኖ እግዚአብሔር ራሱ በምድር መቶ ክብሩን ጥሎ ማለት ነው፣ በምድር መቶ በሰው ሆኖ ሰው በቃ ያለ ኃጢያት ምክንያት ያለ ኃጢያት በቃ ሰው ሆኗል። ኃጢያት የለበትም እንጂ እውነተኛ ሰው ሚበላ፣ ሚተኛ፣ ሚጠጣ ከሰዎች ጋር አብሮ የነበረ ነው ቃሉ እንደሚነግረን ጌታችን እና ያንን እሱን ምን ይመስል ነበረ? በቃ ሞቱ፣ ትንሳኤው እና የጌታችን የኢየሱስ ክርስቶስ ሞትና ትንሳኤ ምንድን ነው? ለሰው ያደረገው በህይወታችን ምንድን ነው የሆነው ነው። በቃ ዛሬ እርስ በእርስ ፈይት ነው ይሄንን እንድንከፋፈል፣ መተናነጽ እንዲሆንልን እና ይሄንን ህይወት አብረን መካፈል እንዲሆንልን ነው። በቃ አብረን ያለ ነው እዚህ እና የጌታችን ትንሳኤን ስናስብ በጣም ትልቅ ተአምር ነው የተፈጸመው ናዊ ነው ነው ሁለት ሺህ ዓመት በፊት ጌታችን ኢየሱስ ክርስቶስ እግዚአብሔር ራሱ በምድር መጥቶ ተመላልሶ በመስቀል ላይ ሞቶ ድል አድርጎ ሲነሳ፣ ቃሉም ይለናል በፊት በብዙ እንወያይዋለን። ዛሬ ግን በቃ ቃሉም እንደሚለን ነው። ምን ያህል እንግዲህ ሰው ከወደቀ በኋላ ሰው ከወደቀ በኋላ እግዚአብሔር በትንሳኤ በክርስቶስ ኢየሱስ እንዴት አድርጎኛል ከምን ጨለማ ውስጥ እንዳወጣን ከሞት ውስጥ አውጥቶ ወደ ህይወት እንዳመጣን እና ድል ድል የተነሳበት ጊዜ ነው እና በጣም ታምር ነው የተፈጠረው። በቃ ተንሳኤው ታምር ሆኖልናል። ታምር የሆነልንን እንሸሽገው ዘንድ አንችልም። ዝም እንል ዘንድ አንችልም። በቃ እርስ በእርሳችን በጌታ እኮ ተነስቷል፣ ያደረሰን ጌታ እኮ ተነስቷል ብለን የምንመሰክርበት እውነት ስለሆነልን ዛሬ እግዚአብሔር የተመሰገነ ይሁን። ከጨለማ ወደ ብርሃን ስላመጣን ትንሣኤ ስለሆነልን በ የሞተ ማንነታችን ህይወት ነው የዘራው እግዚአብሔር። አብረን ጌታችን ሲነሳ ከሞት ት ማርያም እንደምናደበው ዮሐንስ ሀያም ላይ በማለዳ ነበር በማለዳ ነበርና፣ ግን ድንጋዩ የለም ጌታችን ተነስቷል ነበረ ያ ትንሳኤ ያ ያነነሳ ዛሬ በኛ ህይወት ላይ በኛ ህይወት ላይ ሰርቷል። በቃ በኛ ህይወት ላይ ስለሰራልን ቁጭ ብለናል። እኛም ዛሬ ህይወት ሆኖልናል። ከሞት ወደ ብርሃን በቃ ከድቅድቅ ጨለማ ወደሚደነቅ ብርሃን እግዚአብሔር ወደሚደነቅ ብርሃን በቃ ጽድቅ ሰላም በጌታችን በኢየሱስ ክርስቶስ በቃ ሰላም ሆኗል። ከሞት ይዞን ነበረ በኃጢአት የተገዛን ነው የነበረ። የኃጢአት ባህሪያዎች ነበረ በቃ ኃጢአት የሞላብን የሚማቀም ራሱ የሟች ነው ማለት ነው። ኃጢአት የሞላብን በራሳችን የተገዛን በቃ በዓለም ፈቃድ የምንመራ ብዙ ብዙ ብዙ በልባችን የከበረ የነበረ ነበርን። እግዚአብሔር ግን ታላቅ ነገር በክርስቶስ ኢየሱስ በትንሳኤው በእኛ አድርጓል ና ይህም ደግሞ ብናወራ ብንናገረው እንደ ብናወራ ለእድሜ ዘመናችን የማያርቅ ነ በ የማያርቅ ነት እለት ላ ሀሴት የምናደርግበት እውነት ነው እና እግዚአብሔር የተመሰገነ የሆነ በ በቀረን ጊዜ ጌታችንን ትንሳኤ እያሰብን ሞቱን ያሰብን ትንሳኤውን ያሰብን ስለምንድን ነው? ጌታችን እግዚአብሔር ክብሩን ጥሩ የመጣው ለክሳ ምንድነው? በመስቀል ላይ ያ ሁሉ መከራ የወረደበት፣ ከዛም ደግሞ በቃ በሶስተኛው ቀን ሲነሳ ምንድነው የሆነው? ምንድነው የሆነው? የሰው ታሪክ እንዴት ተቀቀጽ? የሁሉ ነገር ተለውጧል እዛ ጋር። በእኛ ህይወት ስለተለወጠልን ነው ያለን መካፍለንስ ያለ ነው ማለት ነው። እና ያንን እግዚአብሔር በረዳን መጠን ማለት ነው፣ በቃ በደንብ ራሳችን ኤክስፔሪንስ ባደረግነው መጠን በቀመስ ነውን ህይወት በቃ መከፋፈል ይሆናል። ነገር በቃ ጌታ የህስትሪ ሆኖ አልቀረም። ታሪክ አይደለም፣ ህይወት ነው እውነት ነው የጌታ ትንሳኤ። እና እጅግ አድርገን እናመሰግነዋለን። ና በቃ አይ ቲንክ ሲጀመር ምን ይመስላል፣ ሁላችንም በልባችን ያለውን ማካፈል እንችላለን። የኢየሱስ ክርስቶስ ሞትና ትንሳኤ ለሰው ልጆች በቃ ምንድን አሁን ትንሳኤ ብለን የምናከብረው በዓል ነው እና ምንድን ነው እያደረገው የጌታችን ሞትና ትንሳኤ። ኢየሱስ ክርስቶስ ሞቶ ሲነሳ ለሰው ለሰው ዘር ምንድን ነው የተደረገው የሚለውን በቃ ከቃሉ ጋር እያየን በዛ ላይ ትንሽ እንወያይ እና ከዛ ደግሞ በህይወታችን ያመጣውን ለውጥ እንዴት ነው ህይወትን ያገኘ ነው ከክርስቶስ ጋር እንዴት ነው ተካፋዮች የሆነው የሚለውን ደግሞ እንከፋፈላለን ማለት ነው። እግዚአብሔር የተመሰገነ ይሁን። የክርስቶስ ኢየሱስ ትንሳኤ እንግዲህ በምድር ላለን ለእኛ ሰዎች እንዴት ነው እንግዲህ ያው ጅማሬው የእግዚአብሔር ነው። እግዚአብሔር ነው የጀመረው ከዘላለም የነበረው ዓላማ የእግዚአብሔር ሀሳብ ፈቃድ ነው የኢየሱስ ክርስቶስ መምጣት ለሰው ልጆች ሁሉ መምጣቱ። ምክንያቱም የሰው ልጅ ከእግዚአብሔር ተለይቷል። ከእግዚአብሔር ተለይቶ ያለ ክርስቶስ የነበረ ሁላችን ከእግዚአብሔር ሀሳብ ወጥተናል፣ ከፈቃዱ ተላልፈናል ሁላችን ሰዎች። ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ልጁን መላክ ነበረበት። ኢየሱስ ክርስቶስ ይመጣ ዘንድ የእግዚአብሔር ሀሳብ ፈቃድ ነው። እግዚአብሔር የሚወደው ነው። እኛን ስለሚወደን ማለት ነው። እኛን በጣም ስለወደደ ፍቅሩ ሰፊ ስለሆነ የማያርቀው ፍቅር ስለሆነ ሰውን በመውደዱ እግዚአብሔር እንዲሁ የወደደ እግዚአብሔር የሰው ልጅ ሁላችንም እንዲሁ ነው የወደደ። ከእኛ ስራ የተነሳ ሳይሆን ከእሱ ፍቅር የተነሳ ከእሱ መውደድ የተነሳ እኛን ያው ጠርቶናል ማለት ነው። የኢየሱስ ክርስቶስ ወደ ምድር መግባት እሱ ብቻ ነበሩ። እውነተኛ ሰው እሱ ነው። ኢየሱስ ክርስቶስ እውነተኛ ሰው ነው። ምክንያቱም ሁላችን ከእግዚአብሔር የተለይተን የነበርን ያለ ክርስቶስ ነበርን ከእግዚአብሔር የተለይታችሁ ያለ ክርስቶስ ነበራችሁ የተባለ ሰዎች ስለነበረ ያው እግዚአብሔር ግን ያው በዚህ ዓለም ፈቃድ ያው ስልጣን ውስጥ ማለትም ባየር ስልጣን ባለው አለቃ ፈቃድ እየተመላለስን ስለነበረን እግዚአብሔር ግን ያው በምሕረቱ ባለጠጋ ስለሆነ ኢየሱስ ክርስቶስ ወደ ምድር ይገባ ዘንድ አስፈለገው። ምክንያቱም ያው እንደምናውቅ እንደተማርነው ብዙ ጊዜ ሞት ሞትና ኃጢአት ነው ወደ ሰው ልጆች የገባው ሰው ይሄ ደግሞ እግዚአብሔር ከዛ ሊያወጣን የሚችለው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሞትና ትንሳኤ ነው። የእሱም ልጆች መሆን የምንችለው ወይም እሱ ህይወትን መካፈል የምንችለው ይሄ ደግሞ እግዚአብሔር የዘላለም አላማ ነው። ያ ደግሞ የሚያሳየው ከታላቅ ፍቅሩ የተነሳ ነው። ይህ ታላቅ ፍቅሩ ከክርስቶስ ኢየሱስ ጋር ህይወትን ሊያካፍልን ስለወደደ እግዚአብሔር ያ የሱ ፈቃድ ስለሆነ ለሰው ልጆች ሁሉ እሱ እንደመጣ እና የእሱ መምጣት እኛን እውነተኛ ሰዎች ያደረግ ስለወደደ፣ ምክንያቱም ከእግዚአብሔር የተለየነበት ስለወደቀበት ህይወት ስላለ የተለየ ህይወት ከእግዚአብሔር ሀሳብ ስለወጣ እና እግዚአብሔር በቃ ህይወቱን ሊያካፍለን የወደደው በቃ በእሱ እንመላለስበት ዘንድ ደግሞ ልጁን እንደላከው በቃ መውደዱ ለካ መውደዱ እኛ እለት እለት እለት ዕለት ሁል ጊዜ በእሱ ውስጥ እንድንኖር በእሱ እንድንመላለስ የእግዚአብሔርን ፈቃድና ሀሳብ እየሰማን እሱም ደግሞ ያው ሕያው የሆነው ቃሉ እንደሆነ እና የኢየሱስ ክርስቶስ መምጣት ለሁላችን የሆነው እግዚአብሔር የዘላለም ሀሳቡን መፈጸም እና ማድረግ ስላለበት ነው። ያንን የሚያደርገው በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ መሆኑን ያው ለእኔ እራሴ ራሴ ቀርቶልኛል። ያው ለእኔ ብቻ ሳይሆን ለሁሉም ለሁሉም ለሁሉም ነው። እንግዲህ እግዚአብሔር የላከው እና ይህንን እውነት ይሄ ከትውልድ ተሰውሮ የነበረውን እውነት እግዚአብሔር አሁን በኛ ላይ ሊያበራ ስለወደደ በእግዚአብሔር በጎ ፈቃድ ስለሆነ ከእናንተ ጋር ይህን ህይወት ልካፈል። እንግዲህ እግዚአብሔር ጠርቶ ነው የጠራን እግዚአብሔር ነው እና ወደዚህ ክብር ጠርተናል። የሰው ልጆች ሁሉ ተጠርተዋል። መስማት ከነሱ ነው ለራሱ እንደ ወገኑ አርጎ ለራሱ አርጎ ነው በቃ ሰሆነ የፈጠረው ሲጀመርም Alama, exactly, you know, exactly, less of a And you know, see what, so happens, someone with a yeah, Christos and And that we see that, um, the exam here in he just wants so, so much that, like, he would send. ሰው በጣም ይፈልጋል፣ ልጁን ይልካል። በልጁ ትንሳኤ ጌታችን ኢየሱስ ክርስቶስ እንዳለው ትንሳኤና ሕይወት እኔ ነኝ ብሎናል፣ ጌታ ነው ያንን ያ ትንሳኤና ሕይወት ለሰው ሁሉ የሆንለት ዘንድ ሰውን ወደ ራሱ ይመልስበት ዘንድ በቃ የጠፋበትን የጠፋበትን አዳምን ፍለጋ ክብሮት የመጣው ጌታ ወደ እኛ ሮጠ። እግዚአብሔር ነው የምታየው በዚህ ውስጥ። እና የማዳኑ ደግሞ የሱ የጥበቡ አሰራሩ ደግሞ የልጁን የገዛ ልጁን ሞትና ትንሣኤን የተጠቀመው እና በቃ በጌታ ሞትና ትንሣኤ ለሰው ፍጥረት ሁሉ አዲስነት ነው የተጀመረው። አዲስ ነገር ነው የጀመረው እግዚአብሔር ለጀስት አሮጌውን ነገር እንዳለ አስወግዶ በክርስቶስ አዲስ ፍጥረት መሆን ነው የሚጠቅመው። የሌለ መገረዝ አለመገረዝ አይጠቅምም እንደሚለው ማለት ነው ወይም ማንም በክርስቶስ ቢሆን አዲስ ፍጥረት ነው ነው የሚለው እና አዲስነትን የጀመረ በቃ እግዚአብሔርን የማይመስል የነበረውን የወደቀውን አዳም ወደ እግዚአብሔር መልክነት የመለሰበት የማዳን ጥበብ እና አሰራር ነው እና ይሄ ለሰው ሁሉ የሆነ ነው። ሰው የሆነ ሁሉ ቢካዝ ጌታችን የሱስ ክርስቶስ አንዱ ስለ ሁሉ ሞት አይደል የሚለው ዳይ ፎር ኤቭሪ ዋን እና በቃ ይህንን በመተባበር የእግዚአብሔር ልጅነት ወደ እግዚአብሔር ቤተሰብ መመለስ ከእግዚአብሔር የወጣለት አዲስ ዘር የዛዘር ተካፋይ መሆን ነው። በሞትና በትንሳኤ እና ለሰው ልጅ ኢትስ ደቢገስት የምስራች። በቃ ከዚህ በላይ መልካም ዜና የለም። የምስራች ነው። በቃ በትንሳኤ ባይኖር ሰው ምን ይሆን ነበረ? በጨለማ ውስጥ በቃ ተውጦ ነበረ። ሰው ማለት ይህ ጥልቁ እንደምናወራው ሞት ሞት አይደለም ዲፕ ሰው ልጅ እንዳለ የነበረው በጣም ተውጦ በጨለማው ነበረ። ኢቨን ጽድቃችን የሚባለው ራሱ እንደ መርገም ጨርቅ ነበረ። ምንም ከጌታ ጋር ከእግዚአብሔር ጋር የነበረን ግንኙነት ተቋርጦ ነበረ። መገናኘት አይቻልም ነበረ ግን ሰው የተፈጠረበት አላማው፣ ደግሞ የእርሱን መልክ ይመስል ዘንድ ነበረ። ቅድም እንዳለ በመልካችን አለ። ያ እግዚአብሔር ማለት ነው። እግዚአብሔር መልክ ደግሞ ፍቅር ነው። አይተነዋል። በክርስቶስ ያየነ ያን ነዋ፣ በልጁ ተገጠው ማለት ነው እና ከዛ ላይክ ፍቅር በቃ ተገለጠ። ላይክ ይሄ እኛ ላይክ ከእግዚአብሔር መልክ ያለው መልክ ጠፋ ከሰው ማለት ነው። ኃጢአት ገባበት፣ ሙት ገባበት። የሰው ልጅ በራሱ በቃ ይሄ በአየር ላይ ባለው አለቃ ለእርሱ ነበረ የሚጋዛው የሚታዘዘው ማለት ነው። ለምኞቶቻችን ይኸው በቃ እግዚአብሔር የሚባል የፈጠረ ጠፍቶ ነበረ ላይ ተንባጦ ነበረ ማለት ነው። ግን እግዚአብሔር ከብሉ ኪዳን ጀምሮ መንገድ ነበረው በቃ ሰውን የሚያገኝበት በና አብርሃም በአባቶቻችን በብሉ ኪዳን ማለት ነው። በና ይስቅ በና ያቆብ እያለ አሁን ክርስቶስ በቃ ካለ በቃል ስጋ ሆነ እግዚአብሔር መጣ ራሱ ማለት ነው ተስፋችን ነው። ለሰው ልጅ ልክ ምን ያህል ተስፋ ነው ይሄ ትንሳኤ? በጣም ተስፋ ነው። ለኪ ነው በቃ ተስፋ የመኖራችንን ለኪ ነው። የሰው ልጅ በቃ ትንሳኤ ባይኖር ክርስቶስ ባይመጣ ባይወለድ፣ ልክ ባይሞት ባይነሳ ምን እንሆን ነበረ? የሰው ልጅ ምን ይሆን ነበረ? ዩ ኖ ኢቭን መልካም ነገር ምን ኖራሱ የለንም የለም ነበረ። ዩ ኖ በቃ ኦሬዲ የሌላ ሆነናል። የተፈጠርንበት ነገር በቃ ተወስደናል። ኦሬዲ ፖዚሽናችንን ቀይረና ነበረ ማለት ነው። ግን ጌታ በቃ በጣም ፈለገን የሰው ልጅን ፈለገው ማለት ነው እና ወደደው በጣም የሰው ልጅን ማለት ነው እና በቃ ከክርስቶስ ውጭ ከልጁ ውጪ የሚያስደስተው ሰው የለም ከኢየሱስ ውጭ ማለት ነው እና ራሱ ሰው ሆኖ መጣ ከሀጢያት በስተቀር ማለት ነው እና ከዛ ጌታ የኛን ው ያበቃ ጨለማ የተባለውን ሞት የተባለውን ድቅድቅ የተባለውን በኢየሱስ ላይ በኢየሱስ ላይ ያደረገው ማለት ነው። የሰው ልጆችን ሁላ ማለት ነው። የእሱን ጽቅ በኛ ሰጠን፣ የራሱን ሰጠን ለኛ ማለት ነው እና ተቆጠረለን። በቃ ከዛ ተነሳኔ ነው። ከዛ ከእርሱ ጋር የሰው ልጅ ሁላ ያ ሞታችን ድቅድቅ የተባለው ነገር ሁላ በመስቀል ላይ በቃ ላይነሳ ተፈጸማ ለጌታ በቃ ያ ሁላ ጌታ ፈጸመው ያው ሁለንተናችንን ኢን ኢየሱስ ሲመጣ እኮ ነው በቃ ኢየሱስ እኮ አውቆት የማይወደው የለም ግን የኛ በደል በጣም ነበረበት በላዩ ላይ ተጭኖ ነበር ሰው ያኔ ለደምግባት ራሱ አልነበረውም በእኛ የኛ በደል ነበር ያኔ የሚታየው እሱ ላይ ማለት ነው ነውና ግን ነው የእሱ የሚያምረው መልክ መጣ ማለት ነው። ለክ በኛ ላይ እርሱ በሱ ሞትና ትንሳኤ ያ በመልካችን የሚባለው ፖዚሽናችን ተቀየረ፣ ወደዛ ፍጥረት ተመለሰን ነው ከጌታ ጋር። አሁን በቃ እንደ አባት መጋረጃው ተቀደደ በቃ ነው። አባት አቀፈን የሚወደንን ማለት ነው። አላማውም ያ ነበር። ለክ ልጆችን ብዙ ልጆች ይኖሩ ዘንድ ነበር አይደለ? ሰውን መፍጠር እርሱን የሚመስሉ ሰዎች መፍጠር ነበር አላማው እና ያኔ በጌታ ሞትና ትንሣኤ በቃ አዲስ ሰው ተፈጠረ። እግዚአብሔርን የሚመስል ነው። እግዚአብሔር ልጆች፣ እግዚአብሔር ዘር። ልክ በዛ የአንዱ ስንዴ ተዘርቶ ብዙዎች ፈሩ ማለት ነው። መጋረጃው ተቀደደ። ጌታ በቃ ከጌታ ጋር መተያየት ሆነልን ለኪ ነው። እግዚአብሔር ለኪ ናፈቀው ፊት ለኪ ሰው ልጆችን በጣም ከሞደል የተነሳ ስለሚሆን በቃ ማቀፍ ሆነለት ለኪ ነው። በቃ መተቃቀፍ ሆነ ለክ አሁን ለክ ትንሣኤ ለኪኑ ታሪክ አይደለም። ከዛሬ ሁለት ሺህ ዓመት በፊት ሆነ ብለን የምናወራው ተረት አሁን ይሆነልን ነው። ና አሁን ከእግዚአብሔር ጋር ነን። ከሱ ጋር ቁጭ ብለናል። ህያዋን እግዚአብሔር ልጆች ተባለ ፈልጸኝ የተነሳ ማለት ነው። እና በቃ ይሄ ትልቅ ላይክ እንትን ነው ተአምር ነው ወይ አሁን ተአምር በቃ ትንሣኤ ነው። ለኛ የሚታይ ነገር አደለም በቃ እኛ ህያዋን ከጌታ የተነሳ ህያዋን መሆን ሰው ለሱ ተአምር ነው ይሄ ማለት ነው ነው